የእስር ጊዜውን በዛሬው ዕለት የጨረሰው ጋዜጠኛ ተመስገን ደሳለኝ ከእስር እንዳልተፈታና የእስር ቤቱ ኃላፊዎችም አይፈታም የሚል ምላሽ እንደሰጧቸው ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ጠበቃው አቶ አመሀ መኮንን በበኩላቸው ከዛሬ በኋላ ያለው እስር ሕገ ወጥ ነው ብለዋል። የማረሚያ ቤቱን ኃላፊዎች ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለአሜሪካ ድምጽ እንደተናገረው ተመስገን የእስር ጊዜውን ጨርሶ የሚወጣበት ቀን ዛሬ ነው በመባሉ ከዘመድ ወዳጅ ጋር ተሰባስቦ ዝዋይ እስር ቤት ሄዶ እንደነበር ይናገራል። ተመስገን ጋር ትላንትና ሀሙስ ዕለት ጥቅምት ሁለት ለምጠይቅ ሄጄ ነበረ። እሱን ጠይቄው ከወጣሁኝ በኋላ የእስረኞች አስተዳደር ቢሮ ገብቼ ማዕረጉን አላትም፣ ብቻ ጌጡ አያና የሚባል ሰው ያናገርኩኝ፣ የተመስገን መስፈቻ ሼክ ለማድረግ ነው አልኩት። ይጠብቀኛል እና ማህደር አይቶ ተመልሶ መጣ። ተመርገን፣ ዛሬ አይደለም ነገ ይሰካል። ጥቅምት ሦስት ነገ አረብ አለች። በቃ እሺ፣ ለማረጋገጥ ነው ብዬ ተመልሽ ይወጣው እንግዲህ። ዛሬ ጠዋት ዘዋይ ተኩል ጀምሮ ዘዋይ ደርሼ ነበረ። እኔና ሌሎች ልጆች ሆነን ዘዋይ ደርሰን ነበረ። ገብተን ጠየቅ ነው እንዲስ፣ ምንም ያሉት ነገር የለም አሉኝ። ሀላፊዎች ለማናገር ሞክር፣ አይ አምስት ተኩል ስለሚሆን አሁን ወጥተዋል ከሰዓት ሳሉኝ ከሰዓት ሰባት ሰዓት ተኩል ላይ ገባሁኝ እና ሀላፊዎቹን አናገርኳቸው የማያረጋቸው ያው ሀላፊ እንደሆነ ነገሩኝ እና እነሱን የሚመለከታቸው አሉት ለምንድን ነው የማይፈታው ዛሬ ጥቅምት ሶስት ነው ቸ አንፈታውም አለ ለምንድ ነው የማይፈታው ቤት እጁ ከተያዘበት ጊዜ ጀምሮ ብሎ እንደዚህ እንደዚህ ነው ሁለት ሺ ሰባ ጥቅምት ሶስት ነው ዛሬ ደግሞ ሁለት ሺ አስር ጥቅምት ሶስት ነው እና መፈታት አለበት ለምንድ ነው የማይፈታው ምክንያቱ አይፈታም አይፈታም ምክንያት ይሆናል አለኝ

ከአንድ ሌላ እዚህ ቤት ያለ እስረኛም ከሶኝም አያውቅም ተከስሽም አላውቅም። አመክሮ እንዳልተገመገምኩኝም አልተነገረኝም። አመክሮ እንደተከለከልኩኝ ያወኩት ሳልፈታ ስቀር ነው። አሁን ይሄ ባለበት ሁኔታ ፍርድ ቤቱ እዚህ ባህደረብ አስቀመጠኝ። እዚህ በተቀመጥኩበት ሁኔታ ዛሬ መፈቻ የሆነበት ቀን ፍርድ ቤቱም የሚያውቀው ሁሉም ህጉም የሚያውቀው በአደባባይ ነው የተፈረደብኝ። ዛሬ ዛሬ በመፈቻው ቀን አንፈታህም ማለት እንግዲህ ከመጀመሪያው ምስሩ ፖለቲካ እንደሆነ ይታወቃል። የእነሱ ምክንያታቸው እንደሆነ እንግዲህ ዛሬም ይሄን የተደገመው አሁን ያለሁት እዚህ በእስር ቤቱ ወታደሮች እጅዳን ያለት ይህን ያለው ሁኔታ ብሎኝ ነው። እንግዲህ ተመልሶ የገባው የጋዜጠኛ ተመስገን ደሳለኝ ጠበቃ አቶ አማሀ መኮንን በበኩላቸው ፍርድ ቤት ተመስገን እንዲታሰር የወሰነው ሶስት አመት እንደሆነ ገልጸው አሁን ይህንን እስር ሙሉ ለሙሉ በመጨረሱ ዛሬ ከእስር ሊወጣ ይገባ ነበር ብለዋል። ጋዜጠኛ ተመስገን ደሳለኝ የፍትህ ጋዜጣ ዋና ዘጋጅ ሆኖ ሲሰራ በጋዜጣው ላይ ታትሞ በወጡ ጽሁፎች መነሻ ነው ክስ ቀርቦበት የነበረው በኋላም ጥፋተኛ ተብሎ የሶስት አመት እስር የተፈረደበት። የሶስት አመቱን እስር አመክሮ ቢታሰብለት ቀደም ብሎ ነበረ የሚፈታው። ያው አመክሮም በማረሚያ ቤቱ በኩል አልተፈጠውም። በሌላ በኩል ግን ያው በፍርድ እንዲፈጽም የተወሰነበትን የሶስት አመት ቅጣት ዛሬ ይፈጽማል። ስለዚህ ዛሬ ከእስር ቤት መውጣት ነበረበት። እኔ ያለኝ መረጃ እንግዲህ እስካሁን ድረስ እስከዚህ እስከምናወራበት ሰዓት ድረስ ከእስር አልተፈታም። እዚህ በአዲስ አበባ ያው አሁን ምሽት ነው። ከዚህ በኋላ የሚወጣል ተብሎ አይገመትም። ስለዚህ ከዚህ በኋላ በእስር የሚቆይ ከሆነ ተመስገን ምንም አይነት የህግ መሰረት የለውም። ወይም በሌላ ቋንቋ ከዚህ በኋላ የሚኖረው እስር ያው ህገወጥ እስር ነው የሚሆነው። ምናልባት ነገ በጠር የተለየ ሁኔታ ካለ እናያለን። በዚህ ሁኔታ የሚቀጥል ከሆነ ያው የህጉን መንገድ ተከትለን አካልን ነጻ የማውጣት አቤቱታም ልናቀርብ ምንችል ነው የሚሆነው። ግን እስቲ እንግዲህ ነገ የሚሆነውን ደግሞ እንጠብቃለን። የተመስገን ወላጅናትን ወይዘሮ ፋናዬ እርዳቸውን ማምሻውን አነጋገሪያቸው ነበር። ማንም መንግስት ሊ ለጣይቅ እንጂ ኔማ በምን ምክንያት ነው አበክሬ የለውም እና ሶስት አመት እንደተፈረደበት ሶስት ዓመት ዋንስ መቃኔ ለቀስፋ ይመጣል። አሁን አይመጣም ወይ ስጥፋቱ እንደገና አርጉ ነው። ከሰልፈፍርዙ ወዲያ ከምን ሌላ ምን ይመጣል? ሰሙ መን ብናገር ጥሩ ነው። ጉዳዩን ለማጣራት ወደ ዝዋይ እስር ቤት ያደረግነው የስልክ ሙከራ ስልኩ ባለመነሳቱ አልተሳካም። ከሚመለከታቸው አካላት ምላሽ ለማግኘት ሙከራችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ